በ2020 ሲሻሻው እንደሚገኙ ተነግሯል። በተጨማሪ መኮንኖች እጃቸውም ጠመንጃቸው እና ጠመንጃቻቸውን በ2020 ከ269 ጊዜ በመሰል ምላሽ ሰጡ። ይህ ከ2019 ጋር ሲነጻጽር በ83 በመቶ ጭማሪ ያሳይተዋል። የአዮዋ ህብረተሰብ ጤና መመሪያ በኮቪድ-19 ውስብስብ ችግሮች ምክንያት አዲስ ሞት እንደሌለ ቀን ዘግ ቧል ዘግበዋል። በሶስዲ ውስጥ አስራ ስምንት ሰዎች ሁለት ሆስፒታሎች እየታከሙ ሲሆኑ ዛሬ አዲስ የተያዙ ሰዎች ደግሞ ከ አምስት መቶ በላይ ናቸው። ያ በአካባቢው እንደ ትናንትና ተመሳሳይ ደረጃ ነው። ባለፈው ሳምንት ከ አንድ መቶ ሁለት ሺ በላይ ነበራስካ ሰዎች ለኮሮና ቫይረስ ክትባት የወሰዱ ሲሆኑ ከሳምንታት በፊት በግምት ከ አንድ መቶ ስድስት ሺ ከፍ ብለዋል። ግዛቱ አሁን እድሜያቸው ከ ከአስራ ስድስት ና ከዚያ በላይ ለሆኑ ሁሉም የክትባቱ እቁነት ከፍቷል። የአካባቢ የጥበብ ቡድን ሱስሪ ከተማ ድጋፍ አገኝቷል። የከተማው ምክር ቤት ለአርት ሱስሪ ማዕከል ስዕላዊ ልማትና የግምገማ ስምምነት ተጸደቀ። በአራተኛ ጎዳና ላይ በካርለን ህንጻ ውስጥ ይገኛል። ህንጻው ለጥበቡ ማዕከል ስዕልና ስቱዲዮ ቦታና ለመመሪያ ክፍሎች እድስ እየተደረገ ነው። አመሰግናለሁ።